ስፖርት በለንደን እየተካሄደ በሚገኘው የዓለም አትሌቲክ ሻምፒዮና ኢትዮጵያ እስከ ዛሬው ቀን ድረስ በአንድ ወርቅ በሁለት ብር በሜዳሊያው ሰንጠረዥ ከአሜሪካ ቀጥላ በሁለተኛ ደረጃነት ስትቀመጥ፣ ሞፋራ በድል ዩዜን ቦልት በሽንፈት ከትራክ ውድድርና ከውድድር ዓለም በጡረታ የተሰናበቱበት ኢትዮጵያዊቷ አትሌት አልማዝ አያና የ10,000 ሜትር ድንቅ አጨራረስ የዘንድሮው የዓለም አትሌቲክስ ሻምፒዮና ክስተት ተብለዋል። የዓለም አትሌቲክስ ሻምፒዮና ዝርዝር ዘገባዎች የተካተቱበትና የዓለማችን ውድ የዝውውር ክፍያ የተፈጸመበት የኔይማር የፓሪስ ሳንዣርማ ዝውውርና ሌሎችም በሳምንቱ መጨረሻ ላይ የተከናወኑ አቤት ስፖርታዊ ወሬዎች የተካተቱበት ሳምንታዊው የሰኞ ምሽት የስፖርት ዘገባችን ይጀምራል። ከዝግጅቱ ጋር ሃይማኖት ጥሩነህ ነኝ። አብራችሁን ቆዩ። በለንደን ከተማ አስተናጋጅነት እየተካሄደ በሚገኘው 16ተኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በሴቶች 10000 ሜትር ፍጻሜ በአልማዝ አያናና እንዲሁም በጥሩነሽ ዲባባ የተገኘው ውጤቶች አድናቆት እየተቸረው ይገኛል። በተለይም አትሌት አልማዝ አያና 10000 ሜትሩን በ30 ደቂቃ ከ16 ነጥብ ከ32 በሆነ የአመቱን ፈጣን ሰዓት በማስመዝገብ የገባችበት ድሏና አብዛኞችን ተወዳዳሪዎች ደርባ ማሸነፏ አጃይብ ተብሎለታል። አልማዝ ስለዚሁ ስትናገር ከኋላ ያሉት ርቀቱ ምን ያህል እንደሆነ ነው እንጂ ልጆቹማ ማን እንዳለ አያለው፣ ግን ርቀቱ ምን ያህል እንደሆነ ነው ያልተረዳሁት፣ እነማን እንደሆኑ አውቃለሁ። አልማዝ ምንም እንኳን አመቱ ሙሉ ጉዳት ላይ ብትከርምም በ10 ሺ ሜትር ያስመዘገበችውን ድንቅ ብቃቷን ተከትሎ የቤጂንጉን የዓለም አትሌቲክስ ሻምፒዮና ድርብ ድሏን ልታስጠብቅ ትችላለች ተብሎም ተስፋ ተጥሎባታል። ከማራቶን መልስ ወደ ትራክ የተመለሰችው ጥሩነሽ ዲባባም ባገኘችው ውጤት መደሰቷን በመግለጽ ከማራቶንም ስለመጣው ብዙ ትራክ አልተለማመድኩ። ያው አልማዝ በጣም ፈጣን ነበረ። ብዙ ትሬኒንግ መስራት አለብኝ። አመቱን በሙሉ የትራክ መስራት አለብኝ አልማዝ በጣም ፈጣን ፔስ ነው ሄደውና የግድ ለትራኩ በደንብ መዘጋጀት አለብኝ ከሷ ጋር ለማ ትላንት በተካሄደው የሴቶች ማራቶን ውድድር ተካፋይ የነበሩት ኢትዮጵያውያን ሴት አትሌቶች አምስተኛ ስምንተኛ አስረኛ ና አስራ ሁለተኛ በመሆን ውድድራቸውን ሲያጠናቅቁ ለሜዳሊያ መታጣትም በራሳቸው ወስነው ከመሄድ ይልቅ ሌሎች ተወዳዳሪዎችን ጠብቀው ለመውጣት ያደረጉት ሙከራ ዋጋ እንዳስከፈላቸውም ሲናገሩ ተደምጧል። በዚሁ ውድድር ላይም የባህሬኗ ሮስ ቻሌሞ አንደኛ በመውጣት ስታሸንፍ ኬንያዊቷ አትሌትና እንዲሁም አሜሪካዊቷ አትሌት ሶስተኛ በመሆን ውድድራቸውን አጠናቀዋል። አሜሪካም ከ34 ዓመት በኋላ ለመጀመሪያ ጊዜ በሴቶች ማራቶን የሜዳሊያ ባለቤት ሆናለች። በተመሳሳይ በወንዶቹ በተደረገው የማራቶን ውድድር ላይ ተካፋይ የነበሩት ኢትዮጵያውያን አትሌቶች መካከል አትሌት ታምራት ቶላ ሁለተኛ በመውጣት በሁለት ሰዓት ከ09 ደቂቃ ነጥብ 49 በሆነ ሰዓት የሁለተኝነት ደረጃን በማግኘት ለኢትዮጵያ የብር ሜዳሊያ ማስመዝገብ ሲችል በውድድሩ ላይ ያጋጠመው ሕመም ቀዳሚ ሆኖ እንዳጨርስ ምክንያት እንደሆነውም ተናግረዋል። ገና በ15 ዓመቱ ነበር እንደ አውሮፓውያኑ አቆጣጠር በ2002 በተካሄደው የዓለም ታዳጊዎች ሻምፒዮና ላይ በ200 ሜትር ርቀት የወርቅ ሜዳሊያን ያጠለቀው። ሆኖም በትልቅ ዓለም አቀፋዊ ተሳትፎ ላይ ግን ትልቁ ውጤት ሆኖ የተመዘገበለት እንደ ኤሮፒያኑ አቆጣጠር በ1993 በተካሄደው በስቱትጋርድ የዓለም የአትሌቲክ ሻምፒዮና ላይ በሽልማት መድረኩ ላይ የወጣው ግን በ200 ሜትር ርቀት የነሐስ ሜዳሊያን ለመቀበል ነበር። የዓለማችን ፈጣኑ ሰው ጃማይካዊው ዩዜን ቦልት ከ2008 የቤጂንግ ኦሎምፒክ ወዲህ ግን ከ100 ሜትር እስከ 400 ሜትር ባሉ ርቀቶች በተሳተፈባቸው ታላላቅ ውድድሮች ላይ የድርብ ድል ባለቤት በመሆን በወርቅ ሜዳሊያዎች የተሽቆጠቆጠ በርካታ ሪከርዶችንም በመሰባበር የሚያክለው አልነበረም። የለንደኑ የዓለም አትሌቲክስ ሻምፒዮና የውድድር ዘመኔ የመጨረሻዬ ነው አለ የ30 ዓመቱ ዩሴን ቦልት። ታሪካዊው የሆነውን የመቶ ሜትር ርቀት በስፍራው ተገኝቶ ለመታደም ና እነዛን ምታተኛ እግሮቹ ድል ሲቀናጁ ለመጨረሻ ጊዜ ለማየት በለንደን ኦሎምፒክ ስታዲየም የታደመው 80 ሺህ ተመልካችም ድጋፉን ቸረው። ሁኖም የታሰበው ቀርቶ ያልታሰበው ሆነ። ሁዜን ቦልት በአሜሪካዊው ጀስቲን ጋትሊን ና በክርስቲያን ኮለመን ተቀድሞ በሶስተኝነት ውድድሩን አጠናቀቀ። የዓለም ሻምፒዮንነትን በነሐስ እንደጀመረው በነሐስ ጨረሰው። ሆኖም ቦልት የአጭር ርቀት የምንጊዜም ንጉስ በመሆን የውድድር ምዕራፉን በታላቅ ክብር ዘጋ። ቦልት በስቴዲየም ተገኝቶ ድጋፉን ለሰጠው የለንደን ተመልካችም ክብሩን ገለጸ። ላለፉት ዓመታት ያከበረውን የመሮጫ ትራክም ጎንበስ ብሎ በመሰናበት በክብር ተሰናበተው። ኬንያ በ2018 በምታስተናግደው በቻን የአፍሪካ ዋንጫ ውድድር ላይ ተካፋይ ለመሆን የማጣሪያ ውድድሮች እየተከናወኑ ይገኛሉ። ባሳለፍነው ሳምንትም ለዚሁ የማጣሪያ ውድድር እንዲረዳቸው የተለያዩ የአፍሪካ ብሔራዊ ቡድኖች የአቋም መፈተሻ የወዳጅነት ጨዋታዎችን በተለያዩ ከተሞች ላይ ሲያካሂዱ ነበር። ከዚህም መካከል የኢትዮጵያ ብሔራዊ ቡድን አንዱ ነበር። የኢትዮጵያ ብሔራዊ ቡድን ወደ ሉሳካ በማቅናትም ከዛምቢያ ብሔራዊ ቡድን ጋር ባደረገው ጨዋታ ያለምንም ግብ ባዶ ለባዶ በሆነ ውጤት ተለያይተዋል። ብሔራዊ ቡድኑ ከሱዳን ብሔራዊ ቡድን ጋር ላለበት ወሳኝ የማጣሪያ ጨዋታም የፊታችን ቅዳሜ በሐዋሳ ስቴዲየም እንደሚያደርግ ይጠበቃል። የቼልሲው አሰልጣኝ አንቶኒዮ ኮንቴ፣ የአርሴናሉ አሰልጣኝ አርሴን ቬንገር ክለባቸው አርሰናል ለቀጣዩ ሁለት ዓመታት እንዲያሰለጥኑ ውሉን ማደሱን ተከትሎ አርሴን ቬንገር አንዱ ምርጥ አሰልጣኝ ናቸው አርሰናልም የዓለማችን ምርጥ ክለብ ነው ሲሉ ሰሞኑን አስተያየት ሰጥተው ነበር። ትላንት ሁለቱ ክለቦች በኮሚኒቲ ሼልድ ዋንጫ ዊምብሌ ላይ ለፍጻሜ ለዋንጫ ተገናኝተው ነበር። አሰልጣኝ አንቶኒዮ ኮንቴም ባደነቁት ክለብ በመለያ ምት ዓመት የአራት ለሶስት ሽንፈት ሲደርስባቸው፣ ቼልሲዎችም ለአራተኛ ጊዜ በዚሁ የፍጻሜ ጨዋታ በመቅረብ ዋንጫን ሳያነሱ ቀርተዋል። በክለባቸው ማሸነፍ የተደሰቱት አሰልጣኝ አርሰን ቬንገርም በድል መንፈስ ወደ ፕሪምየር ሊጉ የውድድር ዘመን ለመሻገር ተመሳሳይ ስነስርዓት በተመሳሳይ መንፈስ እንችላለን ሲሉም ተናግረዋል። ባሳለፍነው ሳምንት ውስጥ ከተወሩት የተጫዋቾች ዝውውር መካከል የፈረንሳዩ ፓሪስ ሳንጀርማን ክለብ ብራዚላዊውን አጥቂ ኔይማርን በ222 ሚሊዮን ፓውንድ የዓለማችን ውዱ በተባለለት ክፍያ መውሰዱ አነጋጋሪ ሆኖ ሲሰነበት የስፔኑ ባርሴሎና በኔማር ምትክ የቼልሲውን ኤደን አዛርድን ሊያስፈርመው ይችላል እየተባለ የሚናፈሰውን ወሬ የክለቡ አሰልጣኝ አንቶኒዮ ኮንቴ ክለባቸው ተጫዋቹን ለመልቀቅ ፍላጎት የሌለው መሆኑን ተናግረዋል። በተመሳሳይም ስዊድናዊው አጥቂ ዝላታን ኢብራሂሞቪች ወደ ቀድሞ ክለቡ ኤሲ ሚላን ቢመለስ በራቸው ክፍት መሆኑን የኤሲ ሚላኑ ስፖርቲንግ ዳይሬክተር ማሲም ማረቤሊ ይፋ ሲያደርጉ፣ በተመሳሳይም የሎስ አንጀለሱ ጋላክሲ ክለብ ተጫዋቹን ለማስፈረም ፍላጎት እንዳሳየም ተነግሯል። ሆኖም ኢብራሂሞቪች ባለፈው የውድድር ዘመን ካጋጠመው ጉዳት በኋላ ከማንቸስተር ዩናይትድ ጋር ሲለያይ ከጉዳቱ ለማገገም አውሮፓ ውስጥ መቆየት እንደሚመርጥም ተናግሯል። የዘንድሮው የጀርመን ቡንደስሊጋ ውድድር የፊታችን አርብ የሚጀምር ሲሆን በመክፈቻው ጨዋታ ባየር ሙኒክ ከባየር 04 ሊቨርኩዘን የሚያደርጉት ጨዋታ ቀዳሚ ይሆናል። በሳምንቱ መጨረሻ ላይ በተከናወነው የሱፐር ካፕ ውድድር ላይ ተካፋይ የነበረው ባየር ሙኒክ ቦሩሲያ ዶርትሙንድን አምስት ለአራት በሆነ የመለያ ምት በማሸነፍ የዋንጫ ባለቤት ሲሆን፣ የባየር ሙኒኩ የቡድን መሪ ቶማስ ሙለር ግን ጨዋታው ምርጥ አልነበረም ሲል ተናግሯል። በመጨረሻም በኒዘርላንድ አስተናጋጅነት ሲካሄድ የነበረው የአውሮፓ የሴቶች የእግር ኳስ ቻምፒዮና ትላንት ፍጻሜውን አግኝቷል። በዚሁም ኒዘርላንድ ለፍጻሜ አብራት የቀረበችውን ዴንማርክን አራት ለሁለት በሆነ ውጤት በማሸነፍ ለመጀመሪያ ጊዜ የዋንጫ ባለቤት ሆናለች። ሃይማኖት ጥሩነ ነበርኩኝ። መልካም ጊዜ